የባህል መድረክ ጥሩ ሥነ ጽሑፍ አቅርቡና አንድ ሚሊዮን ዶላር ትሸለማላችሁ የሚል ማስታወቂያ ቢወጣ ምናልባትም በርካታ የዓለማችን የሥነ ጽሑፍ ባለሙያዎች ስራዎቻቸውን ያቀርቡ ነበር ይላል ሮይተርስ በድረገጹ ትናንት ያስነበበው የጽሁፍ መንደርደሪያ። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። እውቅ የተባሉ የዓለም የብዙሀን መገናኛዎች የዘንድሮ የሥነ ጽሑፍ ኖቤል ተሸላሚ የባብ ዴይላን ደብዛ መጥፋት በግርምት ብሎም ለሙዚቀኛ የኖቤል ሽልማት ሲሉ በምጸት የተለያዩ መጣጥፎችን እያስነበቡ ይገኛሉ። በዕለቱ ዝግጅታችን ስለ ቦብ ዴይላን ደብዛ መጥፋት በተመለከተ የተጻፉትን ጽሑፎች እያየን የእውቁን ሙዚቀኛ ገጣሚ ስራዎችን ቃኛለን። ወደ መሰናዶ በቦብ ዴይላን ሙዚቃ ምሻገር የጎርጎሮሳያኑ 2016 ዓ ም የሥነ ጽሑፍ የኖቤል ሽልማት ለቦብ ዳይለን ተሰጥቷል። ቦብ ዳይለን ለዚህ ሽልማት የበቃው በታላቁ አሜሪካ የሙዚቃ ባህል በአዲስ አይነት አገላለጽ የዜማ ግጥሞችን በመድረሱ ነው። የዘንድሮ የሥነ ጽሑፍ ኖቤል ተሸላሚ አሜሪካዊው ድምፃዊና ገጣሚ ቦብ ዳይላን የኖርዌይ የኖቤል ኮሚቴ አሸናፊነታቸውን ካሳወቀ ጊዜ ጀምሮ ይሄው እስካሁን ከተደበቁበት አልወጡም። ያገኛቸውም የለም። መገናኛ ብዙሃን ግን ስለመሰወራቸው የተለያዩ የሥነ ጽሑፍ ሰዎችን፣ የሚመለከታቸውን ምሁራኖች አስተያየት በመጠየቅ ይጽፋሉ። የ75 ዓመቱ ቦብ ዴላን ሽልማቱ እንደደረሳቸው በይፋ ከተነገረ በኋላ መሰወራቸው ምናልባትም የሥነ ጽሑፍ ሽልማቱ የሚያስገኘውን የ900 ሺህ ዶላር ሽልማት ማየት አልፈልግም ማለታቸው ሳይሆን አልቀረም ሲሉም መላምታቸውን የሚሰጡ አልጠፉም። እውቁ አሜሪካዊ የሙዚቃ ግጥም ደራሲ በተለይ በጎርጎሮሳዊው 1960 ዓ.ም በአሜሪካ ባህላዊ ሙዚቃ አዲስ የፈጠራ ስራን በማሳየት ለየት ያለ ሙዚቃን በማቅረባቸውና በርካታ ተከታዮች ማፍራታቸው ተዘግቦላቸዋል። እንደ ደንቡ አንድ የኖቤል ተሸላሚ የኖቤል ሽልማት ኮሚቴ ሽልማቱን ከመቀበሉ በፊት ባሉት ስድስት ወራቶች ውስጥ በተሸለመበት ዘርፍ ልዩ ስራዎቹን ዳግም ማሳየት እንዲሁም ሞያዊና ትምህርታዊ ትንተናን ማቅረብ ይኖርበታል። የስነ ጽሁፍ ኖቤል ተሸላሚም ከሽልማቱ በፊት ስነ ጽሁፉን በተመለከተ ትምህርታዊ ገለጻ እንዲሰጥ ይጠየቃል። የዘንድሮ የስነ ጽሁፍ ተሸላሚ አሜሪካዊ ቦብ ዴላን ግን ለሽልማት ባበቃቸው ርዕሰ ጉዳይ ላይ ትምህርታዊ ገለጻን መስጠት ባይፈልጉ እንኳ ቢያንስ አንድ የሙዚቃ ድግስን ማሳየት እንደሚጠበቅባቸው ገና የኖቤል ሽልማት አካዳሚው ከመጀመሪያው እንደ አማራጭ ያስቀመጠው ነው። come gather our people wherever you roam and admit that the waters around you have grown and accepted that soon you'll be drenched to the bone if your time to you is worth saving they better start swimming or you'll sink like a stone for the time የስዊድን የኖቤል ሽልማት ኮሚቴ ቃል አቀባይ ጆን ፒተርሰን ለሮይተርስ በሰጡት ቃለ ምልልስ ከኖቤል ተሸላሚው የምንጠብቀው ትምህርታዊ መግለጫን ነው፣ አዎ ከባብ ዴላን ደግሞ ቢያንስ የሙዚቃ ድግስን እንዲያሳየነው ስምምነት ላይ የደረስ ነው ሲሉ ተናግረዋል። በጎርቆሮሳዊ 2007 ዓ ም በሥነ ጽሑፍ ዘርፍ የኖቤል ሽልማትን የተቀበሉት ብሪታንያዊቷ ደራሲ ዶሪስ ሌሲንግ ሽልማቱን ማግኘታቸው እንደተነገረ በጠና ታመው ለሽልማቱ መጓዝ እንደማይችሉ ተረጋግጦ ከሽልማቱ በፊት የሚያቀርቡትን ጥናታዊ ጽሁፍ ለስዊድን አንድ አሳታሚ ድርጅት ልከው ስቶክሆልም በሽልማት ስነስርዓቱ ላይ ተነቦላቸዋል የስዊድን የኖቤል አካዳሚ አባል የሆኑትና የሽልማቱን ማሸነፍ ዜና ያበሰሩት ፔተር ዋትስበርግ የዳይላን ዝምታና መሰወር ነውር እብሪተኝነት ሲሉ ነው የገለጹት በስዊድን ነዋሪ የሆነው ዘጋቢያችን ቴዎድሮስ ምህረቱ እንደሚለው አካዳሚው ተሸላሚውን መፈለጉን ማቆሙን አሳውቋል። ለመገናኛ ብዙሃንም ጉዳዩ ዋነኛ የመነጋገሪያ ርዕስ ሆኗል ይላል። የዘንድሮው የስነ ጽሁፍ ኖበል ተሸላሚ የሆነው ባብ ዳይላን ይፋ ከወጣበት ጊዜ ጀምሮ ብዙ ሚዲያዎችን በማነጋገር ላይ ይገኛል። መጀመሪያዎቹ ቀናቶች ላይ በሰፊው የአካዳሚው እሱን ፍለጋ ጥረት አድርገው ነበረ። ከአንድ አራት ቀን አምስት ቀን ፍለጋ በኋላ ግን አቁመናል፣ ከአሁን በኋላ አንፈልግም የሚል መግለጫ ወጡ ማለት ነው። ከዛ በኋላ ካሁን ድረስ የስዊድን ሚዲያዎች ጋዜጦቹም፣ ሬዲዮቹም ሆነ ቴሌቪዥኖቹ የመነጋገሪያ ርዕስ አድርገውታል። የሚጻፈው ምንድን ነው? በብዛት የሚነገርለት በአካዳሚው ታሪክ ውስጥ እስከ ዛሬ ድረስ የኖቤል ሽልማት ተሸላሚ ሆኖ ሳይገኝ የቀረ ሰው ቢኖር ቦብ ዳይላን ብቻ ነው እና ታሪካዊ ነው ነገርዬው። ከዚህ በፊት ኖቤል ፕራይስ ተሸላሚ የሆነው አንፈልግም ያሉ አሉ ግን እነሱ በጊዜ ያሳውቀዋቸዋል እናመሰግናለን ብለው ይሄ ግን ምንም መልእክት አልሰጠም። ድምፁን እንዳጠፋ ነው። ወይ ተቀብየዋለው፣ አልተቀበልኩትም፣ እመጣለው፣ አልመጣም፣ ምንም ምንም ፍንጭ አልሰጣቸውም እና በጣም ይሄ ትልቅ ግራሞትን ፈጥሯል በስዊድን ሚዲያዎች መካከል እና የሚጻፈው ምንድን ነው? እንዴት ዝም ሊል ቻለ? ምንድን ነው ችግሩ? የሰውየውን ባህሪያቶች አሁን ወደ መፈተሽ ነው የሄዱት። ከዚህ በፊት ከሚዲያ ጋር የነበረው ግንኙነት ምን ይመስል ነበረ? ስዊድን ሀገርም በተወሰኑ ጊዜ መጥቶ ነበረ እና ከአርካይቭ ውስጥ እየገቡ በፊት የተናገራቸውን ቃላቶችንም እያወጡ በመበተን ላይ ይገኛሉ እና ያለው ስዕል እኔ እንደተከታተልኩት በአብዳይላን ትንሽ እንደዚህ አይነት ትልቅ የሆነ ሽልማት ላይ ወደኋላ እንደሚል ነው የሚጠቁመው እነሱ የሚዘግቡት። እና በተለይ ደግሞ መቼ ነው ከትላንት ትላንት ከትላንት እና ወዲያ የአካዳሚው አባል የሆኑት ታርባስ በሪ የሰውየው እንደዚህ መጥፋት በጣም አናዷቸው ተናግረው ነበረ እና ይሄም ለራሱ አነጋጋሪ ሆኗል። እንዴት ነው ይሄን ያህል አካዳሚውን የሚያናድድ ስራ ተሰራ ወይ? ምክንያቱ ምንድን ነው? እንዴት ሊሆን ቻለ? ከዚህ በኋላስ ምንድን ነው የሚሆኑ ጥያቄዎች አሁንም እየተጠየቁና በዝርዝር የመነጋገሪያ ርዕስ በመሆን ላይ ይገኛሉ። እንደ ስዊድኑ የኖቤል ሽልማት አካዳሚ የዘንድሮ ማለት የጎርጎሮሳዊ 2016 ዓ.ም የስነ ጽሁፍ ተሸላሚው በአብዴላን አካዳሚው የሚሰጠውን የሽልማት ገንዘብ ወሰዱ አልወሰዱ የዘንድሮ ተሸላሚ መሆናቸው በመዝገቡ መስፈሩ አይቀሬ ነው። እንዲያም ሆኖ የኖቤል ሽልማት አካዳሚው በዘንድሮ የሥነ ጽሁፍ ሽልማት ምርጫው ሙዚቀኛን መምረጡ ከመጀመሪያው ነው ከፍተኛ ትችትን የሰነዘረበት እውነት ነው። መጀመሪያ ይፋ እንደወጣ የዘንድሮ የሥነ ጽሁፍ ኖቤል ተሸላሚ ቦብ ዳይላን መሆኑ እንደተነገረ በጣም ነው ብዙ ሰዎቹን አነጋጋሪ አድርጎ ሊወጣ የቻለው ዜናው ምክንያቱም ምንድን ነው እንደነገለጽ ቦብ ዳይላን የሚታወቀው በአርቲስትነቱ በዘፋኝነቱ ነው፣ እና በታሪኩ ደግሞ የዚህ የስነ ጽሁፍ ኖበል ሽልማት አርቲስቶች ለዘፋኞች የስነ ጽሁፍ ሽልማት ሰጥቶ አያውቅም በታሪኩ። እና እንዴት ነው ይሄ ነገር አሁን መልኩን እየቀየረ ነው ወይ ኖበል አካዳሚው ሌላ መስመር እየያዘ ነው ወይ የሚል ጥያቄ ወዲያውኑ የተነሳው እና አካዳሚውም ለዚህ መልስ ሰጥቶበታል። አካዳሚው ምንድን ነው የሚለው እኛ ያየ ነው የቦብ ዳይላን የግጥም ችሎታውን፣ ብቃቱን፣ ጥልቀቱን፣ ይዘቱን በተለይ በአሜሪካ የዘፈን ባህል ላይ ያስገኘው አዳዲስ ግኝት፣ የፈጠራ ችሎታዎች እነኚህን ግምት ውስጥ በማስገባት ነው ይህንን ሽልማት ልንሰጠው የበቃ ነው ብለው እስከ ባለፈው ወደ ጥንት ሄደው የግሪክ የነበረውን ስነ ጽሁፍ ዘፈን መልክ ይሁን በተለያዩ ነገሮች ይቀርብ እንደነበረ ከዛ ጋር እያመሳሰሉ ሊያቀርቡት ሞክረዋል። እንግዲህ መጀመሪያ ትልቅ ጥያቄ አስነስቶ የነበረው ይሄኛው በኋላ ላይ ደግሞ ተሸላሚው ድምፅ ሲያጠፋ ተጨማሪ እንደገና እሳት ለኩሶበት ለተነሳው ጥያቄ እስካሁን ድረስ አነጋጋሪ ሆኗል ማለት እንዴት ነው እሺ ለዘፋኝ ተሰጠ እንትኑ ሽልማቱ እንደገና ደግሞ ተሸላሚው ደግሞ ድምፅ አጥፍቷል እና እነኚህ ሁለቱ ነገሮች አንድ ላይ ተደማምረው ከፍተኛ የመነጋገሪያ ርዕስ ሆነዋል ማለት ነው እና የሚሰጠው ብር ወደ ዘጠኝ መቶ ሺህ ዶላር መሰለኝ በትክክል እና ይሄንን አሁን አካዳሚው ምን ብሏል ቀን ሁሉ ወስነውለታል እስከሚቀጥለው ዓመት ኦክቶበር ወር ድረስ ምንም አይነት ድምፅ ካላሰማ ገንዘቡ ወደ አካዳሚው ተመላሽ ይሆናል የሚል መግለጫ አውጥተው ነበር ያለፈው ሳምንት ላይ። ቦብ ዴይላን በጎርጎሮሳዊው 1960 ዓ ም ብሎዊን ኢን ዘ ዊንድ፣ ዘ ታይምስ ዚ አር ቼንጂንግ፣ ሰብስትሬን ሆም ሲክ ብሉዝ እና ላይክ ሮሊንግ ስቶን የተሰኙት ጸረ አመፅ ሰባኪና ጸረ ጦርነት መንፈስ አዘል ሙዚቃዎች በዘመኑ ከዚያም በመለጠቅ የነበሩትን ወጣት ትውልዶች ለሰላም ያበረታቱና ተወዳጅነትን ያተረፉ ሙዚቃዎች እንደሆን ይነገራል። በስዊድን ስቶክሆልም የሚገኘው ወኪላችን ቴዎድሮስ ምህረቱ እንደሚለው ሰሞኑን የቦብ ዳይላንን መጥፋት በትችት መልክ ሳይሆን በመደገፍ መልክ የሚወጡ ጽሁፎችም እየታዩ ነው። ብዙ የሚቀርቡት አስተያየቶች ወደ ተቃውሞና ወደ ትችት ያዘነበሉ ናቸው። በዛሬው ዕለት ግን ለየት ያለ አንድ የእሱን የቦብ ዳይላንን አቋም የሚደግፍ ጽሁፍ አንብቤ ነበረ። እሱም አንድ በጣም የታወቀ የስዊድን አርቲስት ነው። ኡልፍ ሉንዴል ይባላል። በጣም ሰፋ ያለ ሀተታን ያቀረበው ምንድን ነው የሚለው መታየት ያለበት አርቲስቱ አንግል ነው ጉዳዩን ማየት ያለብን እንጂ ዝም ብለን ለምን ይሄን የመሰለ ታላቅ ሽልማት ተሰጥቶት እንዴት ድምፅ አይሰጥም ብሎ መገረሙ ይሄን ያህል ብዙ አስፈላጊ አይደለም በማለት በቦብ ዳይላን የመረጠውን የዝምታ አካሄድ የሚደግፉ አስተያየቶችን ሰንዝሯል ዛሬ እንግዲህ እስካሁን ከአርቲስቱ ምንም ነገር ስላልተሰማ በትክክል ይህ ነው ምክንያቱ ብሎ መናገር ይከብዳል፣ ግን ይሄው ፀሐፊ ዛሬ በሀተታ ያቀረበው ጽሁፍ ከዘፋኙ እይታ መታየት አለበት ሲል ምንድን ነው ብዙ ጊዜ በቦብ ዳይላን በታሪኩ እንደዚህ አይነት ትላልቅ ቦታዎች ላይ ተገኝቶ እውቅና የመስጠት ባህርይ የለውም። የራሱ አካሄድ አለው እና ይሄንን ደግሞ እውቅና መስጠት አለብን ባይ ነው። ከመቶ ዓመታት በላይ ያስቆጠረው የስዊድኑ የኖቤል ሽልማት አካዳሚ እስካሁን ስድስት የሥነ ጽሑፍ ተሸላሚዎች ሽልማቱን አንቀበልም ማለታቸው በታሪክ ተመዝግቧል። ከእነዚህ ተሸላሚዎች መካከል በጎርጎሮሳዊው 1964 ዓ ም ተሸላሚ የሆኑት ፈረንሳዊው የፍልስፍና ሥነ ጽሑፍ ደራሲ ዣን ፖል ሳቲሬ ይገኙበታል። ፈረንሳዊው ዣን ፖል ሳቲሬ ሽልማቱን አልቀበልም ካሉ ከጥቂት ዓመታት በኋላ የገንዘብ ችግር ደርሶባቸው በጠበቃ በኩል ለኖቤል ሽልማት አካዳሚው ገንዘቡ እንዲሰጣቸው ቢጠይቁ መከልከላቸው ታውቋል። የስዊድን እንግዲህ የኖቤል ሽልማት የተለያዩ ሽልማቶችን በየዓመቱ እንደሚሰጥ የታወቀ ነው። በተለያዩ ፈርጆች ፈርጆ በተለያዩ የሳይንሳዊ ጥናት ነክኮች ላይ ይሰጣል በየዓመቱ። ከዚህ ውስጥ አንደኛው የስነ ጽሁፍ ነው። የስነ ጽሁፉ ትንሽ ለየት የሚያደርገው ምንድን ነው? ብዙ ጥናታዊ ጽሁፍ ላይ ያተኮረ ባለመሆኑ ነው። ሌሎቹ ፊዚክስን፣ ባዮሎጂን፣ ሌሎችንም ኬሚስትሪን የተመለከቱ ያው የጥናት ያስገኟቸው በጭብጥ ስለሚታይ እዛ ላይ ተመርኩዞ ነው እና ብዙም ሰው አይነጋገርበትም። ይሄኛው ብዙ አትኩረት ይሰጠዋል በየአመቱ። የስነ ጽሁፍ ስነ ጽሁፉ አትኩረት የሚሰጥበት ምንድን ነው? በሳይንሳዊ ጥናት ላይ የተመረኮዘ ግኝት ስለተገኘ አይደለም ተሸላሚው። ይህ ሽልማት የሚበቀው ሌላ መመዘኛ አላቸው ማለት ነው እና ያንን መመዘኛ ደግሞ ምን እንደሆነ ሰው አስቀድሞ ሊያውቀው ስለማይችል የራሱ መላምት ይሰጣል እና ሁሉም ሰው በጉጉት የሚጠብቀው ለዛ ይመስለኛል። በተጨማሪ ደግሞ ያው ከኖርዌይ የሚሰጥ ደግሞ የሰላም የኖበል ሽልማት አለ በየአመቱ እሱንም በአጠቃላይ አጠቃለው ከዚሁ ጋር እያይዘው በሚቀጥለው የዲሰምበር ወር ላይ ነው እንግዲህ የሽልማቱ የሚሰጠው። እና አካዳሚው በጣም ረጅም ነው፣ ከመቶ አመት በላይ እድሜ ያለው ተቋም ነው። የስዊድን ኖቤል ይፋዊ የሽልማት አሰጣጥ ስነ ስርዓት የፊታችን ታህሳስ መጀመሪያ በስቶክሆልም ይካሄዳል። እስከዚያ የሥነ ጽሑፍ ኖቤል ተሸላሚው እውቁ አሜሪካዊ ሙዚቀኛ አለሁ እንደሚሉ ተስፋ በማድረግ ልሰናበት። አዜብ ታደሰ ነኝ። ጤና ይስጥልኝ።